ማህደረ ዜና። የሱዳን የጦር ጀኔራሎችና የፖለቲካ መሪዎች የጋራ መንግስት ለመመስረት ተስማሙ። ቅዳሜ ለስምንት ወራት ገዢዎችን በተከታታይ የአደባባይ ሰልፍ ሲቃወም ሲታገል፣ ሲገደል፣ ሲደበደብ የነበረው ህዝብ ርዕሰ ከተማ ካርቱምን በድጋፍ ሰልፍ አጥለቀለቃት። ቅዳሜ እሁድም ደገመው። እፎይታም ደስታም ፌስታም ተስፋም ጭምር ነበረ። ዳሪ ዘልቅ ይሆን? ላፍታም አብረን እንጠይቅ። ሱዳኖች ስለ ስራና ቀጠሮ በራሳቸው የሚቀልዱበት ሶስት አባባል አላቸው አሉ። እንሻ አላህ ቡክራም ቡክራ መአሌሽ የሚሉ አይቢኤም አሉት። የሦስቱን የአረብኛ አባባል በእንግሊዘኛ ምህጻሩ ግርድፍ ትርጉሙ ፈጣሪ ቢሻ ነገም ችግር የለም እንደማለት ነው። የሱዳን ወታደራዊ ገዢዎችና ወታደራዊውን አገዛዝ የሚቃወመውን ሕዝብ የሚያስተባብሩ ፖለቲከኞች የጋራ የሽግግር መንግስት ለመመስረት መደራደር የጀመሩት ሚያዝያ ነበረ። ሲደራደሩ፣ ሲወዛገቡ፣ ሲወቃቀሱ፣ ሰልፈኛን ሲያጋድሉ፣ ሸምጋዎችን በተለይ የኢትዮጵያና የአፍሪካ ህብረት ዲፕሎማቶችን ሲያመላልሱ ወራት አስቆጠሩ። ባለፈው ሐምሌ አጋማሽ አጠቃላይ የሰላሙን ለመፈራረም የሰጡትን ቀጠሮ ሲገፉ፣ ሲቀይሩ እስከ ሐምሌ ማብቂያ አራዘሙት። የመጀመሪያው ስምምነት ከተፈረመ በኋላም በአጭር ጊዜ ይመሰረታል ተብሎ የነበረውን ሉዓላዊ ምክር ቤት ለመመስረት ቀጠሮ በቀጠሮ ሲቀይሩ እስከ ቅዳሜ መጠበቅ ግድ ነበረ። ሱዳናዊው የፖለቲካ ተንታኝ አብዱላጢፍ አልቡኒ እንደሚሉት የሱዳን ተቀናቃኝ ኃይላት ቀጠሮን በቀጠሮ እየቀየሩ እስካሁን የቆዩት ስራና ቀጠሮን ችላ ከማለት አይቢኤም የወትሮ ይትባሃል ይልቅ ከፖለቲካው አለመተማመን እየመነጨ ነው። የሱዳን ሕዝብ ግን የቅዳሜውን ስምምነት እንደሰማ ደስታ ፌስታውን በአደባባይ ለመግለጥ ቆይ ነገ ብሎ አላመነታም። ወጣቷ የካርቱም ሰልፈኛ ሃይጀር ኢብራሂም እንዴት ትላለች? ዛሬ የመጀመሪያው የደስታችን ቀን ነው። በረመዳንም ሆነ በኢድ አልአድሃ አልተደሰትንም ነበረ። አሁን ግን ቱቢታችንን የምናወልቅበት ጊዜ ነው። ሀዘን ላይ ነበርን። አሁን ግን የሐዘን ልብሳችንን የምንቀይርበት ጊዜ ነው። ኑሯችንም ሌሎች በርካታ ነገሮችም ይቀየራሉ። ሰዎችም ሱዳንን ያው የወደፊቷን ሱዳን ያው የካርቱሟ ወጣት እንዳለችው ወደፊት እናውቃት ይሆናል። ከስካሁኗ ሱዳን በጣሙን ከርዕሰ ከተማ ካርቱም ረጅም ታሪክ ያለፉት ሶስት አራት ዓመታትን ምስጢር በግርድፉ ስንቃኝ ግን ምናልባት የሱዳንንና የጎረቤቶቿን ተለዋዋጭ ፖለቲካዊ ምስጢር ይጠቁመን ይሆናል። መጋቢት 23 2015 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ኢትዮጵያ በአባይ ወንዝ ላይ በምታስገነባው ግዙፍ ግድብ ሰበብ ከግብፅ ጋር የገጠመችውን ውዝግብ ለማስወገድ ይረዳል የተባለውን ስምምነት የግብፅ የሱዳንና የኢትዮጵያ መሪዎች ፈረሙ። ካርቱም ላይ ሦስቱ መሪዎች ከስምምነቱ በኋላ እጆቻቸውን አጨባብጠው ሽቅፍ የዘረጉበት ፎቶግራፋቸው ዛሬም በየድረገጹ ምናልባትም በየአድናቂ አፍቃሪዎቻቸው አልበም እንደተለጠፈ ነው። ፕሬዚደንት አብዱልፈታህ አልሲሲ ዛሬም የካይሮን ቤተመንግስት መንግስት እንደተቆጣጠሩ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፖለቲካው ጡረታ ወጥተው ቀሪ ሕይወታቸውን እያጣጣሙ ነው። ፕሬዚደንት ኡመር ሐሰን አልበሽር ግን ከሰላሳ ዘመን ስልጣናቸው ተወግደው ካርቱም ወህኒ ቤት ናቸው። ኢትዮጵያና ግብጽን መሃል ሆነው ያቀራረቡት ሱዳኖች በጣሙን ደግሞ አልበሽር ነበሩ። በአራተኛ ዓመቱ ዘንድሮ አልበሽርን በአደባባይ ሰልፍ የተቃወሙትን ፖለቲከኞችና አልበሽርን በጠመንጃ ከስልጣን ያስወገዱትን ጀኔራሎች ከሸመገሉት ግንባር ቀደሞቹ አዲሱ የኢትዮጵያ መሪ፣ በጣሙን የኢትዮጵያ ዲፕሎማቶች ናቸው። ካርቱም የሚገኙት የኢትዮጵያ ዲፕሎማቶች ስለሸመገሉት ስምምነት እንዲነግሩን ከአርብ ጀምሮ በስልክ ስንጠይቃቸው ነበረ። ጥንታዊ አውሮጳዎች ሮም ስትሆን እንደ ሮሞች ሁን እንደሚሉት ሆኖ አዲስ አበቦችም ካርቱም ሲሆኑ እንደ ካርቱሞች ሆነው ነው መሰለኝ እንሻአላህ ቡክራ ማአሌሽ ማለታቸው ይሁን አይሁን በርግጥ አናውቅም። የምናውቀው የኢትዮጵያ ዲፕሎማቶች ስለስራና ውጤታቸው እንዲነግሩን ያቀረብነውን ጥያቄ ቆይ በኋላ እያሉ እነሆ ለዛሬ ሳይነግሩን መቅረታቸውን ነው። የኢትዮጵያ የውጭ ግንኙነት የስልታዊ ጥናት ተቋም የፖለቲካ ተንታኝ አቶ አበበ አይነቴ እንደሚሉት ግን የሱዳን ተቀናቃኝ ኃይላት ቅዳሜ የፈረሙት ስምምነት ለሱዳኖች ትልቅ ስኬት፣ ለኢትዮጵያና ለአፍሪካ ህብረት ደግሞ የተደጋጋሚ ጥረት ውጤት ነው። ለሱዳናውያን ትልቅ ስኬት ነው። በዋናነት ስኬቱን ያስመዘገቡት የሱዳናውያን ራሳቸው ናቸው። ሱዳናውያን የራሳቸው ችግር በራሳቸው መንገድ እንዲፈቱ ኢትዮጵያ የተጫወተችው ሚና ደግሞ ትልቅ ጉል ስፍራ ሊሰጠው የሚገባው ነው። አፍሪካ ህብረትም እንደዚሁ፣ ኢጋድም እንደዚሁ። ምክንያቱም ኢትዮጵያ የኢጋድ ሊቀመንበርነቱን ይዛ ነው የምትሄደው እና ቀጠናውን በማስተባበርም የአፍሪካ ህብረት መቀመጫነቱንም ኃላፊነት አለባት እና በቀጠና ውስጥ ከሚፈጠሩ ችግሮች የራሷን የፖለቲካ ጥቅም ለማግኘት ሳይሆን የምትሄደው የሌሎችንም ጥቅም ታሳቢ ባደረገ መልኩ ነው የምትሄደው እና ይሄ ተገማችና ቀጣይነት ያለው የኢትዮጵያ የውጭ ግንኙነት ፖሊሲ መገለጫ ነው። በዚህ ምክንያት ነው ሱዳናውያን በኢትዮጵያ ላይ ትልቅ እምነት ያሳደሩት። እንደገና ካርቱም ሰኔ 27 2018 የደቡብ ሱዳን መንግስትና መንግስትን የሚወጉት አማጽያን ተወካዮች አዲስቱን ሀገር ያወደመውን ጦርነት በሰባ ሁለት ሰዓታት ውስጥ ለማቆም ተስማሙ ተፈራረሙም። የስምምነቱን መፈረም ያበሰሩት ፕሬዚደንት ዑመር ሐሰን አልበሽር የዩጋንዳ ዎቻቸው ዩዌሪ ሙሴቬኒ የደቡብ ሱዳኑ ፕሬዚደንት ሳልቫኪር ና የአፍሪካ ህብረት ኮሚሽን ፕሬዚደንት ሙሳ ፋኪ ነበሩ የአልበሽርን ስልጣን የወረሱት የጦር ጀኔራሎች ና ጀኔራሎቹን የሚቃወሙት ፖለቲከኞች የቅዳሜውን ውል ሲፈራረሙ ፕሬዚደንት ሙሳቬኒ ካርቱም አልነበሩም ሳልቫኪር ግን وانا تازابي نبرو مصافا كدك مو يشم غو تتاري نبرو كالقبوم استعداد الاتحاد الافريقي لمواصلة دعمه القوي للسودان ይህንን ስምምነት ገቢራዊ ለማድረግ በህዝብ የሚመረጥ ሲቪላዊ ስርዓት እንዲመሰረት ነጻ ዲሞክራሲያዊና ግልጽ ምርጫ እስኪደረግ ድረስ የሚቆየው የሽግግር ጊዜ እንዲሳካ የአፍሪቃ ህብረት በሚችለው አቅም ሁሉ ለሱዳን የሚሰጠውን ድጋፍ ይቀጥላል። ካርቱም በተቃውሞ ሰልፍ አድማ መሀል እንኳ የማዕከላዊ አፍሪቃ ሪፐብሊክ ተፋላሚ ኃይላትን አደራድራም አስማምታለች። የካቲት 2019 ሚያዚያ ላይ የ30 ዘመን ገዥዋን አስወገደች። ከሚያዚያ ጀምሮ በአደባባይ ሰልፍ ጩኸት በግጭት ግድያ ስትታበጥ፣ በዜጎቿ ደም እንባ ስትጎድፍ ወራት አስቆጠረች። በቅዳሜው ስምምነት ደግሞ ዜጎቿን በአደባባይ እያስቦረቀች ዛሬ የቀድሞ ገዥዋን ፍርድ ቤት ገትራ አውላለች። ሰውየው በዘመነ ስልጣናቸው ከሳውዲ አረቢያ ገዢዎች ዘጠና ሚሊዮን ዶላር ስጦታ መቀበላቸውን አምነዋል ነው የተባለው። ግን አልተረጋገጥም። ላልበሽር የተሰጠው የፍርድ ቤት ቀጠሮ ይጠበቅ እንጂ ብዙ ያስጨፈረው የሽግግር ላላይ ምክር ቤት አባላት ዝርዝርን ይፋ ማድረጉ ለትናንት ነበር የተቀጠረው፣ አልደረሰም ለዛሬ ተቀጠረ። ዛሬም አልሆነም። ለሌላ ጊዜ መለወጡን አሁን ከመሸ ሰማን። ለሚሆነው አይቢኤምን እያሰብን የሆነውን ስንቃኝ መጀመሪያ ሐምሌ ማብቂያ ወይም ኦገስት አራት በተፈረመው ስምምነት መሠረት የሽግግር ዘመኑ ለ39 ወራት ይቆያል። በዚህ ጊዜ ውስጥ የሀገሪቱ የፖለቲካ ሥልጣን እሶስት ይከፈላል። የሽግግር ምክር ቤት ወይም ፓርላማ የሽግግር ወቅት አስተዳደር ወይም ላዕላይ ምክር ቤትና ካቢኔ ተብሎ አርባ ሚሊዮን የሚገመተው የሱዳን ህዝብ ከእንግዲህ የሚመራው አስራ አንድ አባላት ባሉት ላዕላይ ምክር ቤት ነው የምክር ቤቱ አባላት ከጦር ጀኔራሎችና ከተቃዋሚ ፖለቲከኞች የሚወከሉ ናቸው ምክር ቤቱን ለሚቀጥሉት 21 ወራት ጄኔራል፣ ለቀሪዎቹ 18 ወራት ደግሞ የሲቪሎች ተወካይ ይመሩታል። የተቃዋሚዎቹ ተወካይ መሐመድ ናጂ አልአሳም እንዳሉት አጠቃላይ ስምምነቱ ወራት ላስቆጠረው ህዝባዊ አብዮት ድል ለመላው ሱዳን ደስታ ነው። ሊኑዚደ ምን ተካቱፍ ወሊኑስድ ልፈራጋት ለመላው የሱዳን ህዝብ እንቀራረብ እስካሁን ብዙ በተሰቃየችው በተወዳጆ ሀገራችን በአንድነት እንኖር። የሱዳን አብዮት ድል በማድረጉ የምንደሰትበት ጊዜ ነው። ወአነ ለሁ አንየስተጂም ሱዳንና ህዝቧም በእርግጥም በአምባገነን መሪዎች፣ በወታደራዊ ገዢዎች፣ በእርስ በርስ ጦርነት፣ በውጭ ኃይላት ጫና ለዘመናት ተንገላተዋል። ለሁለት ተገምሰዋልም። የሱዳን ህዝብ በሰላሳ ዘመን ገዢውና ገዢውን አስወግደው አዲስ ገዢ በሆኑበት ጀኔራሎች ላይ ያደረገው አመፅም ብዙ መስዋዕትነትን እንዲከፍል አስገድዶታል። ካለፈው መያዝያ ወዲህ ብቻ 230 ያክል ሱዳናውያን ተገለዋል። በብዙ መቶ የሚቆጠሩ ቆስለዋል። የተደፈሩ፣ የጠፉ፣ የተፈናቀሉ፣ የተዘረፉትን በርግጥ የቆጠራቸው የለም። ዓለም አቀፍና የአካባቢው ሀያላን ለየራሳቸው ጥቅም ያደሩ ፖለቲከኞችን በመደገፍ ሱዳኖችን አጋድለዋል። የፖለቲካ ተንታኝ አበበ አይነቴ እንደሚሉት የሱዳኖች መስማማት የውጭ ኃይላትን ጫናና ጣልቃ ገብነትን ጭምር ያከሸፈ ነው። ሱዳናውያን በኢትዮጵያና በአፍሪካ ህብረት አስተባባሪነት ችግራቸውን በውስጥ ጉዳይ መፍታት መቻላቸው አጠቃላይ በቀጠና ውስጥ የውስጥ ጉዳይ የፈጦታ ችግር ቢፈጠሩ እንኳን እነ መልካም ተሞክሮ ሊወሰድ የሚችል ነገር ነው ማለት። ይሄ ሊሆን የቻለው ብዙ ጫና ሊያደርጉ የሚፈልጉ ኃይሎች ከቅርብም ከሩቅም መሰናክል የመፍጠር ፍላጎቶች እና አዝማሚያዎች ባሉበት ሁኔታ ይሄንን አሸንፎ መውጣት ችሏል። ከዩናይትድ ስቴትስ እስከ ሳውዲ አረቢያ ከግብፅ እስከ ብሪታንያ ያሉ መንግስታት ለስምምነቱ ገቢራዊነት ድጋፍ እንደሚሰጡ ቃል እየገቡ ነው። የፖለቲካ ተንታኞች እንደሚሉት ግን በህዝባዊ የተቃውሞ ወቅት ሰልፈኞች አስገድለዋል የሚባሉት የጦር ጀኔራሎች አሁንም ስልጣን እንደያዙ ይቀጥላሉ መባሉም ሽግግሩን ለጥርጣሬና ስጋት አጋልጦታል ትናንት ስምምነቱን በመደገፍ ካርቱም አደባባይ የወጣው መሐመድ ዩሱፍ እንደ ፖለቲካ አዋቂዎቹ ሁሉ መጪውን ጊዜ ደስታን ከስጋትና ሀዘን እየቀየጠ ይለዋል። ዛሬ ደስታ ተሰምቶናል። ይሁንና አሁንም በአድማው ወቅት በተገደሉትና ያሉበት በማይታወቀው ወንድሞቻችን ምክንያት እንዳዘንን ነው። ለወደፊትም ማሰባችን አይቀርም። ያም ሆኖ ለፈጣሪ ምስጋና ይግባውና ፍላጎታችንን ተግባራዊ ለማድረግ የሲቪላዊው መንግስት ስራ ይጀምራል የሚል ተስፋ አለን። ከዚህ ደስታ ጋር ተወዳጆቻችን በመገደላቸው የሚሰማን ሐዘንም አብሮን ይኖራል። የሽግግር ወቅቱ ርዕሰ ብሔር ወይም ሉዓላዊ ምክር ቤት አባላት ይፋ የሚሆንበት ጊዜ ከትናንት ወደ ዛሬ፣ ከዛሬ ወደ ሌላ ጊዜ መተላለፉ በጦር ጀኔራሎቹና በሲቪል ፖለቲከኞች መካከል ያለው መጠራጠር ለመቀጠሉ እንደ ተጨማሪ ማረጋገጫ እየተጠቀሰ ነው። የሰፊቱን ድሀ የዋሆች ምድር ፖለቲካን እነ ሙሳ ፋኪ እንዳሉት ዲሞክራሲያዊ ነፃ፣ ግልጽና ከሁሉም በላይ ሰላማዊ ለማድረግ ካርቱሞች ጥንቃቄን፣ ጥበብ፣ ትግስትን መላበስ ግድ አለባቸው ነው የሚባለው። ነጋሽ መሐመድ ነኝ። ቸር ያሰማን።